ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምናምሽታችኋል። የእሁድ ምሽት የጋቢና ቪኦኤ የካቲት 2014 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። መሰናዶን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ዘልቃለሁ። ለዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራርጠን ይዘንላችኋል። አብራችሁን ሁኑ። በዚህ ሳምንት ከተደመጡ ጥንቅሮች መካከል ቀዳሚ ወዳደረግ ነው እንለፍ። ዓለም አቀፉ የትምህርት ፋውንዴሽን መሰረታቸው ከተለያዩ የአፍሪካ ሀገራት ሆኖ በአሜሪካ ተወልደው ያደጉ ተማሪዎች የመጡበትን ማንነት ባህልና አኗኗር እንዲያውቁ በማሰብ ተማሪዎችን ወደ አፍሪካ በመውሰድ የልምድ ልውውጥ እንዲያደርጉ በመስራት ላይ ይገኛል። ትውልደ ኢትዮጵያውያንን ያካተተ ቡድን ወደ ኢትዮጵያ በማቅናት በተለያዩ ከተሞችና የገጠር አካባቢዎች በመሄድ እንዲጎበኙ የሚያደርግ ሲሆን ጎን ለጎን በኢትዮጵያ የሚገኙ የገጠር ትምህርት ቤቶች ና ተማሪዎችን በቁሳቁስና በገንዘብ በመርዳት ተማሪዎች የተሻለ የትምህርት እድል እንዲኖራቸው እያገዘ ይገኛል። ሰመኞች የቆየ የፋውንዴሽኑን መስራች ሊያ እንዳለ እና በኢትዮጵያ የሚሰጠውን እርዳታ የሚያስተባብሩትን እናቷን ወይዘሮ አምሳለ አበጋዝን አነጋግራ ያሰናዳቸው ዘገባ በዚህ ሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል አንዱ ነው። በድጋሚ የተሰሙት ዘንድ እንጋብዛለን። ሊያ እንዳለ ኢትዮጵያ ተወልዳ በአንድ ዓመቷ ከቤተሰቦቿ ጋር ወደ አሜሪካ ካቀናች በኋላ ለዓመታት አገሯን የማየት እድል አልገጠማትም ሆኖም የሁለተኛ ደረጃ ተማሪ እያለች የተወዳደረችበትን የቁንጅና ውድድር አሸንፋ ምን መስራት እንደምትፈልግ ስትጠየቅ መልሷ ትምህርት በተለይ በተወለድኩባት ኢትዮጵያ ለሁሉም በስፋት እንዲዳረስ ማድረግ ነው የሚል ነበር። ሊያ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቷን እየተማረች ለመጀመሪያ ጊዜ ወደ ኢትዮጵያ በመጣችበት ወቅት ታዲያ አያቶቿ ይኖሩበት በነበረው አማራ ክልል ኩታበር ወረዳ የተዋወቀችው ተማሪ ህልሟን ለመተግበር መነሻ ሆናት። መንገድ ላይ ሲሄድ ሲከተለኝ ይታወቀኛል ዞር ስል ይደበቃል። ከዛ ችግር የለም ና አብረሃኝ ሂድ አልኩትና የት እንደሚኖር ጠየቅኩት። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። ይሄ ለእኔ ዓይኔን የከፈተልኝ አጋጣሚ ነበር። ሊያ ከዚህ ጉዞዋ በኋላ ቤተሰቦቿን አስተባብራ በኩታበር አካባቢ የሚማሩ ተማሪዎች የሚጠቀሙበትና የትምህርት መርጃ ቁሳቁሶችን የያዘ የትምህርት ማዕከል አቋቋመች። በአቅም ችግር ምክንያት ትምህርታቸውን ላቋረጡ ወይም ለትምህርት የሚያስፈልጋቸውን መሳሪያዎች ማሟለት ላልቻሉት ደግሞ የገንዘብና የቁሳቁስ እርዳታ በማድረግ ትምህርታቸውን መቀጠል የሚያስችላቸውን ድጋፍ መስጠት ጀመረች። የምንሰራው ዝም ብሎ ገንዘብ መስጠት እንዲሆን አልፈለግንም፣ ግን ተማሪዎቹ የምንሰጣቸውን ገንዘብ ተጨማሪ ገቢ በሚያመጣ መልኩ ተጠቅመው እንዴት ትምህርታቸውን ይደግፋሉ የሚለው ላይ ነው መስራት የፈለግነው። ስለዚህ ተማሪዎቹ ፎርሞችን እንዲሞሉና ምን መስራት እንደሚፈልጉም ጠየቅናቸው። ከተመረጡት ተማሪዎች መካከል ለምሳሌ አንደኛዋ ወደ ደሴ በመሄድ እቃዎችን እያመጣች የመንደሯን እቃዎች በመሸጥ ገቢ ማግኘት ጀመረች። ሌላኛው ተማሪ ደግሞ ዶሮዎች ገዝቶ ከእናቱ ጋር እያረቡ ዶሮ፣ እንቁላልና የትምህርት መሳሪያዎችን ይሸጣሉ። ሊያ እነዚህን እርዳታዎች የምታካሂደው እንደ አውሮፓውያን አቆጣጠር በ2010 ዓ ም በመሰረተችው ዓለም አቀፍ የትምህርት ፋውንዴሽን አማካኝነት ሲሆን ፋውንዴሽኑ የሚረዳቸው ተማሪዎች ትምህርታቸውን ጨርሰው ስራ እስከሚይዙ ድረስ በቋሚነት ድጋፍ ያደርግላቸዋል። እስካሁንም ስምንት ተማሪዎችን ለስኬት ማብቃት እንደቻሉም ሊያ ትገልጻለች። ለምሳሌ የመጀመሪያው የረዳ ነው ተማሪ ምን መሆን እንደሚፈልግ አያውቅም ነበር። አሁን ግን ተመርቆ በሌላ ከተማ ላይ አነስቴዚዮሎጂስት ወይም የማደንዘዣ ሐኪም ሆኖ ያገለግላል። ሌላኛዋ የምንረዳት ተማሪ ደግሞ ዩኒቨርሲቲ ለመግባት ከቤተሰቧ መለየት ነበረባት፣ ግን ራሷን የምትደግፍበት ገንዘብ አልነበራትም። ስለዚህም በምንረዳት ገንዘብ ስለ ምግቧ፣ ልብስና መጽሐፍ እንዳታስብ በማድረግ ትምህርቷን እንድትቀጥል ማድረግ ችለናል። ሊያ በኢትዮጵያ የገጠር ትምህርት ቤቶችንና ተማሪዎችን ከመደገፍ ባሻገር በአሜሪካ ተወልደው ያደጉ ኢትዮጵያውያንና ሌሎች የአፍሪካ ዝርያ ያላቸው ተማሪዎች ማንነታቸውን ባለመረዳት ምክንያት የሚደርስባቸውን ችግር ለመቅረፍ ለልምድ ልውውጥ የሚረዱ ጉዞዎችንም ታዘጋጃለች። ብዙ ጥናቶች የሚያሳዩት አፍሪካዊ እሴቶችና ባህልን ማዕከል ካደረጉ ስርዓቶች ጋር ግንኙነት ያላቸው ወይም ወደ ሀገራቸው መሄድ የቻሉና ስለ ተለያዩ ቦታዎች የሚያውቁ ተማሪዎች በትምህርታቸው የተሻለ ተሳትፎ አላቸው፣ የተሻለ ውጤት ያመጣሉ፣ ስነ ልቦናቸውም በተሻለ ሁኔታ የተገነባ ነው። ስለ ራሳቸው የተሻለ እውቀት ስለሚኖራቸውም ከሰዎች ጋር ጤናማ የሆነ ግንኙነት ይኖራቸዋል። ስለዚህ ያ እንዲሆን መንገዱን መፍጠር ነው ፍላጎቴ፣ ግን ሁሉንም ማህበረሰብ በሚጠቅም መልኩ። በዚህ መልኩ ሊያ ትውልድ ኢትዮጵያውያንን ጨምሮ የተለያየ የአፍሪካ ዝርያ ያላቸው አሜሪካውያን ተማሪዎችን ወደ ኢትዮጵያ በመውሰድ የተለያዩ ባህላዊ እሴቶችን፣ ታሪካዊ ቦታዎችንና አኗኗሮችን እንዲጎበኙ አድርጋለች። ከነዚህ ቦታዎች ደግሞ የትምህርት ማዕከል የከፈተችበት ኩታበር አንዱ ነው። American educational system about what it means to be African and what Africa is. በአሜሪካ የትምህርት ስርዓት ውስጥ ተዛብቶ የሚሰሙትን አፍሪካዊ መሆን ምን ማለት ነው፣ አፍሪካ ውስጥ የሚኖሩ አፍሪካውያን ለዓለም ታሪክ፣ ስነ ጽሑፍ፣ ሂሳብ፣ ሳይንስና ሕክምና ምን አስተዋጽኦ አድርገዋል የሚሉትን መረጃ ማስተካከል ችለናል። ባዩትና በሰሙት ውስጥ ያሳዩትን እድገት እንዲሁም ራሳቸውን የሚያዩበት መንገድ እንዴት እንደተቀየረም መገንዘብ ችለናል። የሊያ እናት ወይዘሮ አምሳላ አበጋዝ ከእናትነት ባሻገር ሊያን በፋውንዴሽን ውስጥ ያግዟታል። ሊያ ትምህርት ለሁሉም እንዲዳረስ እየሰራች ያለችውን ስራ በተመለከተ ታዲያ ይህን ይላሉ። እግዚአብሔርን አመሰግናለሁ እንዲህ አይነት ልብ ስለሰጣት። ምክንያቱም ቪዥን ከእግዚአብሔር ነው የሚሰመጠው፣ እንደዛ ብዬ አምናለሁኝ። ብዙ ጎዳናዎች ልትሄድ ስትል ይህን ጎዳና ስለመረጠች ግሬትፉል በዚህ ላይ ደግሞ ደስ ይለኛል ማለት ያ ደስ ይላል። ግን ስ ኦልሶ ዝ ሬስፖንስብሊቲ ያ እኔ የት ላይ ነው መርዳት የምችለው ለሚለው በእንደዚ አይነት ስሜት ማለት ነው። ወይዘሮ አምሳለ ልጃቸው በትውልድ ቦታቸው የጀመረችው በጎ ስራ በተለይ ለሴቶች ተማሪዎች የተሻለ የትምህርት እድል እንዲፈጥር ይመኛሉ። ግሎባል ኤዲኬሽን ፋውንዴሽን አጀማመሩ እና አላማውም አንድ ነው። ይሄም ማለት ተማሪዎች መማር የማይችሉ ልጆች ለነሱ ብሪጅ መሆን ነው አንደኛው። ሁለተኛው ነገር ደግሞ ስተዲ አብሮድ ፕሮግራም የመመስረት ፕላን አለ። ባሉበት ረክተው በሙሉ ልብ ተምረው አንድ ደረጃ እንዲደርሱ ይሄ ነው የሁላችንም ድሪም፣ የእሷም ድሪም ቢሆን የራሴም ድሪም ቢሆን ይሄ ነው በተለይ እኔ ለሴቶች ልጆች ስብራት የሆኑ ነገሮችን ያንን እንዴት ነው መቅረፍ የሚቻለው የሚለው ላይ ይሄ የግል ፍላጎቴ ነው። ከብዙ አገር እየመጡ ማደሪያ የሌላቸው ልጆች እዛ ኖረው ያለምን ቤት ክራይ ሳይባል ምግብ፣ መጠጥ እሱን ነገር ሳይቸገሩ አንድ ቦታ ደርሰው ፍሎው ኖሮ እዛ እንዲደርስ ነው እንግዲህ ሐሳባችን ምኞታችን። ሊያ አሁን በትምህርት ሳይኮሎጂ የዶክትሬት ዲግሪዋን ለመጨረስ አንድ ዓመት ቀርቷታል። ያንን ስታጠናቅቅ ቀጣይ እቅዷ የተማሪዎች የልምድ ልውውጥ ፕሮግራሙን ከማጠናከር በተጨማሪ በኩታበር ለሴቶች አዳሪ ትምህርት ቤት መክፈት ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከጋቢና ቬ ጋር ናቸው ያላችሁት። ከኛ ጋር ስለሆናችሁ እናመሰግናለን። በዚህ ሳምንት ከተደመጡ መካከል አንዲት እናትና መምህርት ነበሩ። መምህርት በላይነች ሲሳይ በጎንደር ከተማ አዘዞ አፄ ፋሲል ትምህርት ቤት ውስጥ ያስተምራሉ። ማየት የተሳናቸው ናቸው እኚህ መምህርት። ከዚህ በተጨማሪም የኢትዮጵያ ሴት አካል ጉዳተኞች ማህበር ጎንደር ቅርንጫፍም ሰብሳቢ ሲሆኑ በሚኖርበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ሕጻናት የትምህርት እድል እንዲያገኙ እንዲሁም አካል ጉዳተኞችም ድጋፍና እርዳታ ሁኔታ እንዲያገኙ እየረዱ ይገኛሉ። እሳቸው እሳቸውና በእሳቸው አማካኝነት ድጋፍ የሚያገኙ ወላጆችን አነጋግሬ ያሰናዳሁትን ዘገባ ትሰሙ ዘንድ በአክብሮት እጋብዛለሁ። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አፄ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ ዕድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል። እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብሬን የምትባል ነው። እና አይነ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች በአንድ ላይ እየተጫወን ሳለ ድንገት የፀሐይ ነፀብ መቶ አምስታችን አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው ኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር። ሕክምና መጠቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ይማራል ወንዱ ወደ ቤተክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታን የተማርኩት ከተማርኩ በኋላ ሰበታ አውታር ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች እየለመነች ነው ብዙ ብዙ ነገር አልዋት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ድግሬን ዲግሬን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተሬን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበረ አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አድርገዋቸው በረጅም እንጨት ስጦ እንዲጠብቁ ልጅ እንዲያዝሉ ወፍጮ እንዲፈጩ እያረጓቸው አሁን አራቱም በህይወት የሉ እና እኔ አንድ በልቤ ውስጥ የተቀመጠ ነበር። አካል ጉዳተኞች በተለይ ሴቶች፣ አይነ ስውራ እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር እና ይሄ ነበረ ከእኔ ጋር አብረው ብርሃናቸውን ያጡ እኩዮቼ ሁኔታ፣ እንዲሁም በእናቴ ላይ ይደርስ የነበረው ጫና ወዳደግኩበት ማህበረሰብ ተመልሼ እንዳገለግል የገፋኝ ሁኔታ ነው የሚሉት መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ። ስለዚህ እኔ አካል ጉዳተኛ በተለይ አይነ ስውር ሴቶች ወንድ ከሆነ ቤተ ክርስቲያን ነው የሚጥሉት። ሴት ከሆነ ግን ወፍጮ ያስፈጯቸዋል፣ ልጅ ያሳዝሏቸዋል። እንግዳ ሲመጣ ግን እንዲደበቁ ያደርጋሉ። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ። ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። ትልቁ እንዲያነሳሳኝ ያደረኩት በተለይ በኛ በአማራ ክልል አሁን ጠፍቷል እንጂ በጥንት ጊዜ ኑ አይናችሁን አደንላቸዋለሁ እያሉ እየወሰዱ ለማኝ ያደረጓቸው ነበረ፣ እና ያን አመለካከት ከቤተሰቦች ጋር እማከራለሁ። መማር ይችላሉ። ሰው መሆን ይችላሉ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጁ አይነ ስውር ነው ተደብቋል። እና ይቱ ጠላ ነው የምትሸጥ ሰው ነገረኝ። ሄድኩ ከቤቷ። ይሄ ልጅ እኮ ነገ ጠዋት ትልቅ ሰው ይሆናል። እኔ ተምሬ ነው። ስለዚህ ይሄ ልጅ ወስጅ ላስገባው አልኩኝና ካቶሊክ የሚባል አለ። አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል። እና ብዙዎችን እንደዚህ ያደርጋለሁ። ይሄ ነው ያለኝ ነገር። በአጋጣሚ የሶስት ልጅ አባት ነበረኝ። አሁን የልጄን እናት አጋጣሚ ታመመችብኝ። እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማጽር ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጨ እንትላልኩኝ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ። እና ስራ እኔም ነበር የምሰራው ጠፋ እየጠፋ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆችም ማሳደግ በሳጣ ማስተምርበት አጣሁኝ ማበላበት አጣሁ። እንዴት አርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምን ምኑ ከምን ላርጋቸው ዬ አሁን ቀበሬ የመጣውኝ እና አሁን እነዚህ ልጆች እሷም እየሰራች ነበር ባለቤት የሳለች ማለት ነው። እሷም እየሰራች እኔም እየሰራው ነበር። ምስር ያደረው እና አጋጣሚ ቀበሬ መጥች ትዬ በላይ አሁን እዛ ትዬ በላይነች እንደ ወይ ተረከቡኝ ምናም ብዬስል ስል አጋጣሚ ትዬ በላይ ነበረች። ኧረ እኔ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ያው ልጆችን አጋጣሚ እንዳድር ጉዳይ የሆኑ የያዘችልኝ እኔ ነኝ እንጀራ እየጋገርኩኝ ስየቀን እንጀራ እየጋገርኩ እኔ ከቤት እያመሰልኩ አሁን ማሳድጋቸው ያለ ያው እሱ ጊዜ ስታት መዳን ያለ ፈጣሪ ስታትኝ፣ ይው ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ፣ ይው እየረዳችልኝ ነው። በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸውን ልጆች ያሳድጋሉ። ምንም አይነት ቋሚ ገቢ በሌለበት ሶስት ህጻናት ልጆችን ማሳደግ በከበደኝ ሰዓት ወይዘሮ በላይነሽ ለትምህርታቸው የሚሆነውን እንዲሁም ቀለባቸውን የሚሰፍርልኝ በማገናኘት አሳርፈውኛል ይላሉ። እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኖ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ ትምህርት ቤት መማር አለባቸው። ግን ሳስተምራቸው እንዴት ላድርግ ስላተኝ፣ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች። ይህን ይመስላል እንግዲህ ከሽርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም። እኔ ምንም ድርጅት የለኝም ያለችኝን ደሞዝ። በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ የገጠር ከተማ ነው። እና እዛ እያስተማርኩ ሳለ እናት አባቷ ወንድሟ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የት ጣሏት? መንገድ ላይ ጣሏት። ምክንያቱም ቤተሰብ የአካባቢው ሰው ምንድን ነው በአራት ቀን ልዩነት ቤተሰቦች ሞተው ብሎ ፈሩ። ዘመድ አጎት ምናምን አላት ግን መንገድ ላይ ነው የአራት አመት ልጅ ናት መንገድ ላይ ድንጋይ ተንተርሳ ትተኛለች። እና ፖሊስ ጋር ተነጋገርኩ። እንዴት ነው የአራት አመት ልጅ መንገድ ላይ የምትተኛ? ኧረ ማንም ፈርተዋታል። በአራት ቀን አራት ሬሳ ከቤት ሲወጣ እንዲያውም አይቀርቧትም። ምግብ ሲሰጧት ራሱ አርቀው ነው የሚሰጧት። ችግር የለውም በቃ ለኔ ስጡኝና ላሳድጋት። ለምንድን ነው የአራት ዓመት ልጅ ብንገድ ላይ የምተኛ ብዬ ሳለቅ እስከ ፖሊሶች ፊት አይ የሚቀርባት ጠፍቶ እኮ ነው እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ ያልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ ላገኘችም ተመርቃለች። ግን እኔ አምስት ሳንቲም ከምንም አላገኘውም። እኔ ከደሞዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳዬን ላልበላ እችላለሁ። አሁን በቤቴ ውስጥ ዘጠኝ ልጆች አሉ የማሳድጋቸው አራት አሉ። ስለዚህ ባንክ ቤት በእውነት በምንም ነገር ማንም አይረዳኝም። ብቻዬን ነው፣ ባለቤቴ ነው እና ልጅ የደረሱ ልጆች አሉኝ። ሁለት ልጆች አሉኝ። እነሱ ናቸው ይዣቸው የሚሄድም ብርም ካገኘው ከሰው እየተቀበልኩ ነው እንጂ አምስት ሳንቲም የሚረዳኝ ሰው የለም። መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ሕጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ። በኛ በሰሜን አካባቢ በጣም ያልተነካ ይሄን የምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በበየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ፣ ግን ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ። እኔ ተምሬ ነው እዚህ የደረስኩት። መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደምሳሌ መናገር ይችላለሁ። ቤት ዘጋባቸው ማህበረሰቡ ያገለላቸው አይሰሩም አይጠቅሙም ብሎ ያስቀመጣቸው በጣም ብዙ አሉ። በተለይ በእኛ አካባቢ፣ በሰሜን አካባቢ ምክንያቱም ቤተሰቦቻቸው እንዳያወጧቸው ከእድር ያገሉናል ኃጢአት ነው ብለው ያስባሉ። አካል ጉዳተኝነት ኃጢአት ነው ብለው ስለሚያስቡ ከዚህ ከዚህ አካባቢ ይህ መስረት ይፈልጋለን። በላይነት ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጓቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፍቃደኛ የሆኑ ወገኖች በሙሉ እንዲያገዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ

ማቱ ከአዲና ፌ አሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በኮቪድ-19 ና በተለያዩ ግጭቶች ምክንያት ተራዝሞ የቆየው የ2013 ዓ ም የዩኒቨርሲቲ መግቢያ ፈተና ውጤት በቅርቡ ወጥቷል። ዘጋቢያችን ፀሐይ ዳምጠው ጥሩ የዩኒቨርሲቲ መግቢያ ውጤት ያስመዘገቡ ሁለት ወጣቶችን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል። በኢትዮጵያ በኮቪድ-19 ተጽዕኖ እንዲሁም በሀገሪቱ በተፈጠረው የሰላም ችግር ሳቢያ የትምህርት ጊዜ መዛባቱን ተከትሎ በ2013 ዓ.ም ውስጥ መሰጠት የነበረበት የ12ተኛ ክፍል ሀገር አቀፍ ፈተና ከወራት በፊት ለ12ተኛ ክፍል ተማሪዎች መሰጠቱ ይታወሳል። የፈተናው ውጤት ከቀናት በፊት ታውቋል። አንዳንድ ተማሪዎችም ጥሩ ውጤት አስመዝግበዋል። ተማሪ ሲፋን ፊጣ ከኦሮሚያ ልማት ማህበር አዳማ ቅርንጫፍ ወይም ኦዳ ተብሎ ከምታወቀው አዳሪ ትምህርት ቤት የሂሳብ ትምህርት መቶ ከመቶ በማምጣት በአጠቃላይ ከ600 ውስጥ 542 ውጤት በማምጣት ቀዳሚ ሴት ተማሪ ሆናለች። ሲፋን ለውጤቱ እንዴት እንደበቃችም ለጋቢና ቪኦኤ ተናግራለች። ትምህርት ቤት ሳልገባ መጀመሪያ ማለት ነው ሳል በጣም ትልቅ ፍላጎት ነበረኝ እዛ ለመግባት እዛ ከገባሁ በኋላ ደግሞ ሙሉ በሙሉ ፎከሴን ትምህርቴ ላይ ነው ማድረገል ይህ ራሴን አሳመንኩ ከዛ እንደገባው ሁሉም ነገር ፋሲሊቲ ስላለ አስተማሪዎች በቂ ሰው ላይብረሪው አሪፍ ነው ሁሉም ነገር አሪፍ ነው በዛ የተነሳ በቃ ራሴን አሳምኜ ወደዛ ገባውኝ ክላስ ውስጥ በደንብ ነው የማዳምጠው ያልገባኝም ደግሞ አላልፈውም፣ እዛም ነው የምጠይቀው። ምናልባት ጊዜ ካልበቃ ጄ ስታፍ አግኝቻቸው ጠይቃቸዋለሁ። ከዛ ደግሞ ከክላስ ስመለስ ትንሽ ረፍት ከወሰድኩኝ በኋላ ወደ ላይበሪ ሄጄ የተማርኩትን በዛው ቀን አነባለሁ እና አጋዥ መጽሐፎችን እጠቀማለሁ። ተማሪ ኮኬት ተስፋዬ የፊዚክስ ትምህርት ውጤትን መቶ ከመቶ በማስመዝገብ አጠቃላይ ከስድስት መቶ አምስት መቶ አርባ ስምንት ነጥብ አምጥቶ በቀዳሚነት ከምጠሩት ተማሪዎች መካከል መሆኑን ገልጸዋል። ኮኬት በዓላማ የመጽናት ውጤት ጣፋጭ ነው ሲል ተናግረዋል። ትምህርት በጣም አስፈላጊ ይሆናል። እንደኛ ባሉ ሀገራት ደግሞ ትምህርት በጣም ትልቁን ድርሻ ይዛልናል። አላማችንን ለማሳካት ትልቅ ቦታ እንድደርስ ትምህርታችን ላይ ትልዩ ትኩረት ሰተኝ መማራችን በጣም አስፈላጊ ስለሆነ

ልዩ ፍላጎት አለኝና ወደፊት ትልቅ ለመሆን። በተለይ ወጣቶች በወጣትነት እድሜ ላይ እያሉ የወደፊት ህይወታቸውን የሚወስኑበት ጊዜ በመሆኑ አላማ ሊኖራቸው ይገባል ስትል ተማሪ ሲፈን ትመክራለች። አላማ ሊኖራቸው ይገባል አንድም ነገር ለማድረግ አላማ ከኖሮት ያ አላማ ጋር ለመድረስ ምንም ነገር ይደረጋል ማለት ነው። አሁን እኔ እንደዚህ ነው የመጣሁት። አላማ ስላለኝ እዛ ጋር መድረስ አለብኝ ብዬ አስቤ የማደርጋቸው ነገሮች ነበሩ። ለምሳሌ እኔ በትምህርቴ ትልቅ ደረጃ ላይ መድረስ ስለምፈልግ በትምህርቴ ላይ ፎከስ ማድረግ እንዳለብኝ ስላወኩኝ ትምህርትን በተመለከተ ብዙ ነገሮችን አጠናለው። የክላሱንም ወደፊትም ይጠቅመኛል የምለው ነው፣ አእምሮ ያሳድጋል የምለውን አጠናለው ማለት ነው። ወደፊት ሶፍትዌር ኢንጂነሪንግ ነው የማስፈልገው ዓለማችን ላይ ቴክኖሎጂ እየተስፋፋ ነው። ሀገራችን ደግሞ ከነዚህ ካደጉት ሀገራት ዘርፍ አልቆመችም፣ በቴክኖሎጂ ዘርፍ ማለት ነው። እኔ ደግሞ ፋላይ ያሉትንም እነሱንም ረድቼ ማለት ነው፣ ከፊት ያሉትን ደግሞ እያየው ከነዚህ እየተማርኩኝ አብረን ሆነን ሀገራችን በቴክኖሎጂ እንድታድግ ማድረግ ነው የምፈልገው። ተማሪ ኮኬት፣ ለዚህ ውጤት ያበቃውን የአጠናን ስልትና የጊዜ አጠቃቀም መሆኑን ስናገር የአጠናን ሁኔታ

ተርተዋል ብዙ የማስባቸው ልጆች ጠይቃለ እና ለበበ ደግሞ ጊዜን ሰትቼ ማታም ቆይቼ በጣም አጠናለውን የጠቀሙን ሽቶች ናቸው ያስባል። ተማሪዎቹ ለሌሎች ወጣቶች ባስተላለፉት መልእክት የህይወት መንገዳቸው የተቃና ማድረግ የሚችሉት ባሉበት የስራ መስክም ሆነ ትምህርታቸውን የጽና አላማ ማንገብ ሲችሉና ለአላማ ስኬት ደግሞ የቻሉትን ሁሉ ሲያደርጉ ነው ሲሉም መክረዋል። ለአሜሪካ ድምፅ ሀይዳምጠው ከአዲስ አበባ

But we did a lot of nafsi to do. We did a lot of things to do. We did a lot of things to do. We to do. We i'm susot going ganish, na cash dama to di suray.

አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የውድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገ ምሽት በመደበኛው መርሃ ግብራችን እንድንገናኝ እየጋበዝን እዚህ ላይ የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በአርትዖቱ ከመላው የአሜሪካ ድምፅ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነው። በነገ ምሽት እንገናኝ። ደነገሩ Baba ye po voir et yellow